ከማህበረሰብ okay, ለማህበረሰብ ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትሬልያ የኢትዮጵያውያን ተማሪዎች አውታረ መረብ አባል፣ ዶክተር በፈቃዱ ውብሸት በኩዊንስላንድ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪ እና በአውስትሬልያ ኢትዮጵያውያን ተማሪዎች አውታረ መረብ አባል፣ ዶክተር ዳንኤል ይርቁ በግሬፊትስ ዩኒቨርሲቲ የፋርማሲ የጤና አገልግሎትና ምጣኔ ሀብት ተመራማሪና በአውስትሬልያ ኢትዮጵያውያን ተመራማሪዎች ዶክተር መረብ አባል አውስትሬሊያ ውስጥ ሰሞነኛና ዋነኛ አጀንዳ ሆነው ካሉት ጉዳዮች ውስጥ ግንባር ቀደም መናገሪያ ሆኖ ያለው የኮሮና ቫይረስ ክትባት አቅርቦት፣ ስርጭትና ክተባ ነው ሲልም አሁን በሕዝብና በሕክምና ዘርፍ ባለሙያዎች ዘንድ ሳይቀር ውዥንብሮችን ፈጥሯል። ይህ እውነት ምን አይነት አሉታዊ ተጽዕኖዎች ያሳድራል ይላሉ። ጊዜያዊም ቢሆን ዶክተር ውብሸት አመሰግናለሁ። አጋጣሚ ይሄንን አጋጣሚ ሰጥተኸኝ ከመጀመሪያው ጀምሮ እስካሁን ድረስ ያለውን የክትባቶችን ጉዞ እንዳብራራ እድሉን ስለፈጠርክልኝ በጣም አመሰግናለሁ። እንዳልከው መጀመሪያ ክትባቱን ዴቨሎፕ ማድረጉም ሆነ ከዛ በኋላ ማሰራጨቱ በተለያዩ ችግሮች የተሞላ ሂደት ነው። እንደ ሁሉም ሰው እንደሚረዳው ይሄ ደግሞ ለህዝብም ብቻ ሳይሆን ለብዙ ተመራማሪዎች ራሱ ግራ በሚገባ መልኩ በጣም ብዙ የመረጃዎች ፍሰት አለ። ተቀያያሪ መረጃዎች ናቸው። እነዚህ ነገሮች ደግሞ እንዳልከው ውዥንብሮች ይፈጥራሉ። ውዥንብሮቹ ደግሞ ተያያዥ የሆኑ ሌላ ጉዳቶች ይዘው ይመጣሉ። ለምሳሌ አልከተብም ወደ ማለት የሚሄዱ ሰዎች ይኖራሉ። ከዛ ጋም ተያይዞ ደግሞ ብዙ ሀገሮች በሽታውን እስካልተቆጣጠሩ ድረስ ሀገራቸውን፣ ኢኮኖሚያቸውን በስርዓቱ መክፈት ስለማይችሉ ያ ነገር የኢኮኖሚ ውድቀት፣ ብዙ ተያያዥ ጉዳቶችን ይዞ ያመጣል ማለት ነው። ስለዚህ አሁን የምናያቸው ፍሰቶች ምናልባትም በሳይንሱ ዓለም ታይቶ በማይታወቅ መልኩ በጣም ብዙ የጥናታዊ ምርምሮች ስለሚደረጉ ዛሬ ያየነው መረጃ ነገር ተቀይሮ ልናገኘው የምንችልበት እየተማረን የምንሄድበት ሂደት ስለሆነ ብዙ ውዥንብሮችን ያው ይዘው የመጣ ሂደት ነው ያለው። ብዙ ነገር አይተናል እስካሁን ድረስ። አሁን ባሉት ብዙ ክትባቶች ወደ ገበያው ተቀላቅለው ቢኖሩም እነሱን ደግሞ ምን ያህል ሰው ጥሩ መልኩ አይቶ ይከተባቸዋል። የሚለው ያው እንደምናየው ብዙ ቦታዎች ላይ ችግር እየፈጠረ ነው። የክትባቱ አቅርቦት ቢኖር ራሱ አንከተብም የሚሉበት አጋጣሚዎችም እንደሚፈጠሩ እያየን ነው እና ብዙ ውዥንብር ተፈጥሯል። ውዥንብሩ ግን ለሕዝብ ብቻ ሳይሆን ለተመራማሪዎችም ጭምር ነው። ካሳሁን ዶክተር በፈቃዱ አሁን ዶክተር ኦብሸት እንዳነሱት አሉታዊ ተጽዕኖ አንዱም በውዥንብር ከመፍጠሩም ባሻገር እንደዚሁ ሌላ መናገሪያ ሆነ ያለው በዚሁ ዙሪያ በተለይም የክትባት ለመከተብ የነበረው ከፍተኛ ተቀባይነት አሁን ወደ ማመንታት የተቀየረ እየመጣ ነው። ያም ቁጥሩ ከፍ እያለ የመጣ አሳሳቢ እንደሆነ እየተነገረ ነው። ማመንታት ሲባል በእርግጥም የክትባት ተቃዋሚ አይደሉም። ልከተብ አልከተብ በሚለው ውዝቀት ውስጥ ያሉ ሰዎች ናቸው እንደገና በጤና ስርዓቱ ላይ እምነት አሳድሮ ሰዎች ወደ ክትባት እንዲሄዱ ለማድረግ ምን መደረግ አለበት? በዚህ አጋጣሚ ከኢትዮጵያውያን ማህበረሰብ አባላት ውስጥ የዚህ አይነት የማመንታት ሁኔታ ላይ ያሉ ወገኖች ካሉ የእርሶ ምክረ ሀሳብስ ምን ይሆናል? አመሰግናለሁ። ካሳሁን፣ በዚህ በጣም አሁናዊ የሆነና በጣም ጠቃሚ የሆነ ጉዳይ ላይ አስተያየቴን እንድሰጥ ስለጋበዝከኝ በጣም አመሰግናለሁ። ክትባት ላይ በጣም ብዙ ማመንታቶች ይታያሉ። በተለያዩ ሁሉም ሀገራት ላይ የተሰሩ ጥናቶች የሚያሳዩት በተለያየ ሰዓት አንዴ ከፍ ይላል፣ አንዴ ዝቅ ይላል። ምናልባት በጣም ትልቁ ፐርሰንት የሚባለው ያየሁት እስካሁን ከተጠኑ ሰዎች መካከል ሰባ ፐርሰንት ወይም ሰባ በመቶ የሚሆኑት ያህሉ ፍቃደኞች ናቸው ክትባቱን ለመውሰድ የሚለው እና እንግዲህ ለዚህ ምክንያቱ ቅድም የጠቀስናቸው ውዥንብር ማለት በጣም የመረጃ ፍሰቱ መብዛቱ የበሽታው አዲስነት ብዙ ነገር ስለሱ አለማወቃችን የምንሰማውን ሁሉ ወይም ደግሞ መሰረት የሌላቸው መረጃዎች ብዙ ማት ስለ ቫይረሱ ስለ በሽታው ደግሞ አሁን ስለ ክትባቱ በጣም ብዙ ነገሮች ይባላሉ እና እነዚህ ነገሮች ትልቅ ተጽዕኖ እያሳደሩ ነው። ህዝቡ ክትባቱን አለመውሰድ እንዲያመነታ እያደረጉ ነው የሚል ነው። ጥናቶች የሚያሳዩት ማለት ያው ተቃዋሚዎች አይደሉም፣ አመንቺዎች ናቸው አብዛኞቹ። እንዳልከው በእርግጥ ክትባት ማለት እንደው ከድሮም ብናየው በሀያኛው ክፍለ ዘመን ከተፈጠሩ ትልልቅ ግኝቶች፣ የማህበረሰብ ጤናን በጣም በአወንታዊ መልኩ ተጽዕኖ ያሳደሩ ግኝቶች ብናይ ከአስሮቹ ትልልቅ ግኝቶች ውስጥ አንዱ ክትባት ነው። ግን እንዳለመታደል ሆኖ ክትባትን ተቃዋሚ የሆኑ ብዙ ግለሰቦች፣ ቡድኖች አሉ። የእነሱ ተጽዕኖ አሁንም አለ ይታያል። ግን ከዛ በላይ ጥናቶች የሚያሳዩት አብዛኛው የተሳሳተ መረጃው ውዥንብሩ፣ እና ሰው በሽታው አዲስ ስለሆነ ብዙ ነገር ስለሱ ስለማይታወቅ በጣም የመጠራጠር አዝማሚ ያሳያል። ከዛ ባለፈ መልኩ የክትባቱ የመጣው ቶሎ በፍጥነት ነው ማለት የክትባት ሌላ ጊዜ በኖርማል ፕሮሰስ እስከ አስር ዓመት ጊዜ ሊፈጅ ይችላል። አሁን ግን በአንድ ዓመት ነው የተገኘው ኦልሞስት ከአንድ ብዙ የሚያልበለጠ ጊዜና ክትባቱ የመጣበትን ፕሮሰስ መፋጠኑ ላይ ተመርኩዘው የሚመጡ መጠራጠሮች አሉ። አሁን ደግሞ ከአስትራዜኒካ ወይም አንዳንድ ክትባቶች ጋር ተያይዞ የሚታዩ የጎንዮሽ ጉዳቶች እንደ ደም መርጋት ያሉት ህዝቡ የበለጠ እንዲጠራጠር እያደረጉት ነው፣ እንዲያመነታ፣ ክትባት ላይ ያለው የመውሰድ ፍላጎት እንዲቀንስ እያደረገው ነው። ስለዚህ ዋናው ነገር መደረግ ያለበት ብዬ የማስበው ወይም እያንዳንዳችን ማሰብ ያለብን እነዚህ ክትባቶች የመጡት ምንም እንኳ በፍጥነት ቢሰሩም አስፈላጊ ስለሆነ ፕሮሰሱ ቢፋጠንም አስፈላጊውን የሆነ የጥራት ደረጃ አሟልተው እንስሳት ላይ ተሞክረው ከዛ በኋላ ደግሞ ለሰዎች ተሰጥተው የሚፈለገው የጥራት ደረጃ አሟልተው የመጡ ክትባቶች ናቸው እና ብዙ ያን ያህል ልማት የምንሰጋውን ያህል አስጊ ጉዳት የሚኖራቸው ሆነው አይደለም ወይም ደግሞ የጎንዮሽ ጉዳት ቢኖራቸውም ጥቅሙ የትየለሌ ነው የምንለው የትየለሌ የበለጠ ጥቅም ያላቸው ክትባቶች ናቸው እና በግለሰብ ደረጃ እራሳችንን ለመከላከል የምንወዳቸውን ሰዎች እንዳናሲዝ፣ ቤተሰቦቻችን እንዳናሲዝ፣ ጎረቤት፣ ዘመድ፣ የስራ ባልደረቦቻችን እንዳናሲዝ ራሳችንን ብቻ ሳይሆን ማለት ነው። እና ይሄ ሁሉ ጥቅም አላቸው እነዚህ ክትባቶች እና ስለዚህ መውሰድ አለብን ነውና፣ እና ስና የነበረው ያው ይህንን ያለውን ክትባት ላይ ማመንታት የፋርማሲ ባለሙያዎች ምን አስተዋጽኦ ሊያደርጉ ይችላሉ የሚል ነገር እያየን ነበር። እና ብዙ የፋርማሲ ባለሙያዎች በጣም ተደራሽ ናቸው፣ በቀላሉ ለማህበረሰቡ እና ማህበረሰቡን መረጃ በማቅረብም አሁን አሁን ደግሞ አንዳንድ ሀገሮች ላይ ክትባት ራሱ በመስጠትም ሚና ይጫወታሉ ትልቅ ሚና። እና ያንን ነው ስናይ የነበረው። እያንዳንዳችን ግን አርአያ መሆን ይጠበቅብናል። ማለት ጎንዮሽ ጉዳቶች ቢኖሩም እንኳን ጥቅሙ በጣም የትየለሌ ጠቃሚ ነው። ክትባቱን መውሰዱ በጣም በግለሰብም በሀገርም በማህበረሰብም ደረጃና ያንን መረዳትና ተግባራዊ ማድረግ ሌሎች ማራያ መሆን አለብን ነው የሚለው። አመሰግናለሁ ሚስተር ዳንኤል። አሁን አውስትራሊያ ውስጥ ግብር ላይ ውለው ያሉት ፋይዘር እና አስትራዜኒካ ናቸው። አስትራዜኒካ ከአምሳ ዓመት በታች ላሉት እንዳይሰጥም ቲጂ በኩል ምክረ ሀሳብ ቀርበዋል። በእርግጥ በእገዳ በኩልም ባይሆን በምክረ ሀሳብ ደረጃ ነው። ሌላው ሊሰጥ የሚችለው ኖቫቫክስ ነው። በእርግጥ እስካሁን ግብር ላይ ባይውልም በክትባቶቹ መካከል ያሉ ልዩነቶች ምንድን ናቸው? ናቸው፣ በፋይዘር እና በአስትራዜኒካ? አመሰግናለሁ ካሳሁን። እንግዲህ አንተ እንደገለጽከው የአውስትራሊያ የዕቅድ ስርጭት ወይም ደግሞ የክትባቶችን የማሰራጭት እቅድ በጣም ፔንድ አድርጎ የነበረው ወይም እንደ አገር ካላት የነበረው አስትራዜኒካ ቫክሲን ነው። ግን አይ ቲንክ በያዝነው ወር በኤፕሪል መጀመሪያ ሳምንት አካባቢ ከአውሮፓን ሀገራቶች እንዲሁም ከካናዳ እና ከዩኬ በመጡ መረጃዎች መሰረት የተለያዩ በጣም ሬር የሚባሉ አልፎ አልፎ ሊከሰቱ የሚችሉ ነገር ግን በጣም ለጤና አደገኛ እና ለማከም ደግሞ ጋይድላይን የሌላ የጎን ጉዳቶች ታይተዋል። ከዚህም ውስጥ አንዱ ምንድነው የደም መርጋት ነው። እነዚህ የደም መርጋት እንግዲህ በጭንቅላት ላይ ወይም ደግሞ በተለያዩ የሰውነት አካባቢዎች ሊፈጠር ይችላል። እንግዲህ ኢፒዲሚዮሎጂካል ዳታ ወይም እንግዲህ መድኃኒቱ ከተሰራጨ በኋላ እንደምታወቁ አንድ ቫክሲን ሲመጣ የተለያየ ስቴጅ አለው። ኦልሬዲ አፕሩቭ ከተደረገ በኋላ ለዩዝ ህዝቡ ላይ እየተሰጠ ሪል ላይፍ የሆነ ዳታ ይሰበሰባል እና እነዛ የዳታዎች ብዙ ጊዜ የሴፍቲ ዳታዎ የሴፍቲ ኢሹዎችን ነው በደንብ አድሬስ የሚያደርጉልን ማለት ነው። ስለዚህ እነዚህ ሳይድ ኢፌክቶች ወይም የጎንዮሽ ጉዳቶች እየተገኙት በዛ ነው ማለት ነው። አሁን ባለው መረጃ እንግዲህ አውስትራሊያ ውስጥ ወደ ሁለት የሚሆን ኬዞች አሉ። እኔ ባለኝ መረጃ መሰረት አንደኛው ኬዝ ህይወት አሳጥቷል። ለተሰጡት እንግዲህ አንድ ነጥብ አምስት ሚሊዮን አካባቢ ገደማ ዶሮች ሁለት ኬዞች ብቻ ናቸው ያሉት ማለት በጣም እጅግ በጣም ሬድ የሚባል የጎንዮሽ ጉዳት ነው። ስለዚህ እንደዚህም ኬዞች ደግሞ ከአምስት ዓመት በታች በሆኑ ሰዎች ላይ ነው የታየው። ስለዚህ የሕክምና ጥራት አስተዳደር ወይም ደግሞ ኪዜ የምንለው ድርጅት በወጣው በቴክኒካል አድቫይዘሪ ግሩፕ ወይም ደግሞ በቴክኒካል በክትባት አድቫይዝ የሚያደርጉ ሰዎች ያወጡት ጋይዳንስ ምንድነው? ከአምስት ዓመት በታች ለሆኑ ሰዎች ሪከመንድ እንደማይደረግ ነው። አሁን ያለው መረጃ እሱ ነው። ነገር ግን በአጠቃላይ በቫክሲኖች መካከል ወይም በነዚህ ክትባቶች መካከል ያለው ልዩነት እንዴት ነው የሚሰሩት ከሚለው ይጀምራል። ስትራዜኔካ እንግዲህ ከሌሎች ለየት የሚያደርገው በጣም ማኒፋክቸርን ለማድረግ በጣም እርካሽ ብዙም ሪሶርስ የማያስፈልገው ከዚህ በፊት ባሉ ቴክኖሎጂዎች መሰራት የሚችል ሲሆን አውስትራሊያም እንደዚ ን ሜልበርን ላይ ትልቅ ፋሲሊቲ ኑሯት ሲ ኤስ ኤል ፋሲሊቲ ኑሯት በት ስታመርተው የነበረ ቫክሲን ነው። ፋይዘር ሪሌቲቭሊ አዲስ ቴክኖሎጂ የሚጠቀም ሜሰንጀር አሬን የሚባል ቴክኖሎጂ የሚጠቀም ሲሆን ይህም ሜሰንጀር አሬን የሚድረ የሚያደርገው ትንሽ ፒስ ጀነቲክ ኮድ ወይም ደግሞ ዘረመል የሚባለውን ከሳር ኮቭ ቱ ወይም ደግሞ ከኮቪድ ቫይረስ በመውሰድ ወይም ሎን በማድረግ ወደ ሰውነታችን ወደ ሴሎች እንዲገቡ በማድረግ እና ኢንስትራክሽን በመስጠት ወይም ደግሞ መረጃ በማቀበል እነዚህ ስፓይክ ፕሮቲን የሚባሉትን ፕሮቲኖች ዲቨሎፕ እንዲያደርግ ሰውነታችን ነው የሚያገት ማለት ነው። እነዚህ ስፓይክ ፕሮቲኖች እንግዲህ ሰውነታችንን በመሸወድ ወይም ደግሞ በትክክለኛው የኮሮና ቫይረስ እንደ አድርገው ስለሚያስቡ አንቲቦዲ ወይም ደግሞ የበሽታ መከላከያ ንጥረ ነገሮችን ሰውነታችን እንዲያመርት ይረብታል ማለት ነው። ስለዚህ እነዚህ አንቲቦዲ የሚባሉ ንጥረ ነገሮች ወደፊት ትክክለኛው ቫይረስ የሚመጣ ከሆነ ራሳችንን ለመከላከል ይጠቅማሉ ማለት ነው። ስትራዜኔካ እንዴት ነው የሚሰራው? ተመሳሳይ ቢሆንም ግን ይሄኛው በካሬር ቫክሲን ወይም ደግሞ አዲኖ አዲኖቫይረስ በሚባል ካሬር ቫክሲን ነው እነዚህ ስፓይክ ፕሮቲኖች ወደ ሰውነታችን የሚገቡት ማለት ነው። ከዛ በኋላ ያለው ፕሮሴስ ኦልሞስት ተመሳሳይ ነው ፋይዘር ጋር። እንግዲህ እንደምታውቀው እንደምታቀው ኖቫቫክስ ገና አቬለብል አይደለም። አንደር ሪቪው ነው ገና። ይሄ ምንድነው ትክክለኛ የቫይረሱን ትንሽ አካል ናኖ ፓርቲክል በሚባል ነገሮች ከበር አድርጎ ማስገባት ነው በደስታ ስለዚህ ኖቫቫክስ ከሌሎቹ የሚለየው ራሱ ቫክሲኑ የራሱ ቫይረሱ ሲሆን ነገር ግን ኢናክቲቭ ነው ራሱ በራሱ ማለት ነው። ወደ መጠን ስንሄድ ዘውዛቸው ሁሉም ሁለት ሁለት ሻርፕ ወይም ሁለት ሁለት መጠን ያስፈልጋቸዋል። ፋይዘር የሚባለው ቫክሲን በሀያ አንድ ቀን ልዩነት ነው የሚሰጠው። አስትራዜኔካ ደግሞ በአስራ ሁለት ዌክ ወይም ደግሞ በሶስት ወር ልዩነት መሰጠት አለበት። ኖቫቫክስ የሚባሉ ደግሞ ከሁለት እስከ ሶስት ሳምንት ልዩነት ወይም ጋፕ ያስፈልገዋል ማለት ነው። ከዚህ በተጨማሪ እንግዲህ አንዳንድ ቫክሲኖች በተለይ ባህሪያቸውን በሚቀይሩ የቫይረስ አይነቶች ላይ ምን ያክል ይሰራሉ የሚለው ይለያያል ማለት፣ ኖቫቫክስ እንግዲህ በደንብ አውስትራሊያ ውስጥ ገብቶ አፕሮ ተደርጎ ሳውዝ አፍሪካ ቫሪያንት የሚባለው ላይ ዲፒ ቫሪያንት የሚባል ሰልት ይሰራል የሚል አዲስ መረጃ ነው ያለው። ስለዚህ እነዚህ ናቸው በአጭሩ ቀይነቶቻቸው። ካሳ ዶክተር ወብሸት፣ እንደሚታወቀው እነህ የኮቪድ-19 ክትባቶች መቶ ፐርሰንት የሚከላከሉ አይደሉም። የተለያየ ደረጃ ያላቸው ፋይዘርም ሆነ በአስትራዜኒካ ወይም ሞደርና፣ ኖቫቫክስ የተለያዩ አይነት ክትባቶች እዚህ የማንጠቀመባቸውንም ጨምሮ የክትባቶቹ መጠን ደረጃ በፋይዘር እና በአስትራዜኔካ ለምሳሌ ፋይዘር እስከ 95 ፐርሰንት ያክል ድረስ የመከላከል አቅም እንዳለው ይነገራል። የዚህ አይነቱ በተለያዩ ክትባቶች ውስጥ የተለያየ ደረጃ መኖር ሰዎች ምርጫ እንዲኖራቸው ባይቻልም እዚህ ሀገር ውስጥ ግን ምን ማለት ነው? ሰዎች መልስ ክትባቱን ቢከተቡም ለቫይረሱ ለመጋለጥ ሊዳረጉ ይችላሉ ማለት ነው? አመሰግናለሁ። ካሳሁን፣ ይሄ ጥሩ ጥያቄ ነው። ክትባት፣ የትኛውንም ክትባት አሁን ለሌላ ጊዜም የምንወስዳቸው ለጉንፋንን ለመከላከልም ሊሆን ይችላል። አሁን ለምሳሌ የምንወስዳቸው ክትባቶች መቶ በመቶ ከበሽታው ይጠብቁናል ማለት አይደለም። በብዛት ምንድን ነው የሚደረገው ይሄ ሄርድ ሚኒቲ የምንለው ወይም አብዛኛው ሰው በሽታ የመከላከል አቅሙ እንዲጎለብት ማድረግ ነው ዋና አላማው የመከተብ አብዛኛውን ሰው በከተብን ቁጥር ብዙ በሽታውን የመከላከል አቅም ያለው ሰው መፍጠር ስለምንችል የቫይረሱን ስርጭት መቀነስ ስለምንችል ወይም ማቆም ስለምንችል ነው። በዛ እይታ አሁን ፋይዘር እንዳልከው ዘጠና አምስት በመቶ የመከላከል አቅም አለው። ያ ማለት ሁለቱንም ከወሰድን በኋላ፣ ሁለቱንም በሶስት ሳምንት ልዩነት ከወሰድን በኋላ የሚኖረው የመከላከል አቅም ነው። ያንን ደግሞ ከአስትራዜኒካ ጋር ስናወዳድረው እሱ ወደ ሰባ አራት በመቶ ነው። ጥሩ የሚባል እንግዲህ ሁለቱን ከወሰድን በኋላ የምናገኘው የመከላከል አቅም ማለት ነው። ያ ማለት ያው እንደምታየው ጥናቶች ያመለከቱት ፋይዘር የተሻለ አቅም አለው ማለት ነው። ወይንም ደግሞ የተሻለ በሽታ የመከላከል አቅም ይፈጥራል በሰው ማለት ነው። ይሁንና አንድ የሚባል አባባል አለ። አሁን በኮቪድ ክትባት ጊዜ የመጣ ጥሩ አባባል፣ ጥሩ ክትባት የትኛው ነው ከተባለ አንተ የሚደርስህ ክትባት ነው ትክክለኛ ወይም ጥሩ ክትባት የሚባለው። ይሄ ደግሞ ከአቅርቦት ጋር ተያይዞ ያለውን ችግር እና ነገሮች አፋጣኝ መፍትሄ ከመፈለጋቸው ጋር ተያይዞ ያለውን ችግር ያሳያል በደንብ አድርጎ ማለት ነው። እና ፋይዘርም ቢሆን ሙሉ ለሙሉ ሰው የሚቀበለው ሁሉም ሰው በሽታውን አያገኘውም ማለት ወይም ደግሞ አይዘውም ማለት አይደለም። አብዛኞቹ ክትባቶች እንዲሁም ጥሩ ውጤት አሳዩ ሲባል አሁን ዘጠና አምስት ፐርሰንት ወይ ሰባ አራት ፐርሰንት ሲባል በሽታው በጣም እንዳይከፋ ከማድረግ አንጻር ነው እንጂ በሽታው እንዳይይዘንም ከማድረግ ብቻ ማለት አይደለም። ምክንያቱም አንዳንድ ክትባቱንም ተከትበህ ቫይረሱን ሊይዘህ የሚችልበት አጋጣሚ አለ። በጣም ትንሽ ነው፣ ግን ሊይዘህ የሚችልበት አጋጣሚ አለ። አሁን ብዙ ጥናት የሚያስፈልገን እዚህ አካባቢ ነው። በእርግጥ ብዙ ጥናቶች ገና ለወደፊት ሲወጡ ነው የምናውቀው፣ ምን ያህሎቹ ከተከተቡ በኋላ መልሰው በሽታውን ሊይዛቸው ይችላል ከዛ ውስጥ ደግሞ ምን ያህሉ ምልክት ሳይኖራቸው ነው በብዛት ሊይዛቸው የሚችለው ክትባቱ ከተከተቡ በኋላ እና ምን ያህሉ ምልክት ይኖረዋል፣ ምን ያህሉት ምልክት ሳይኖረው በሽታው ሊይዘው ይችላል? የሚሉን ነገሮችን በጊዜ ሂደት ነው የምንረዳው ማለት ነው። እንዳልኩ ቅድም ብዙ ነገሮች ከክትባቱ ጎን ለጎን እየተማርናቸው የምንሄዳቸው ነገሮች ናቸው። ግን በደንብ ላሰምርበት የምፈልገው ነገር ጥሩ ክትባት ለእኛ የሚደርሰን ክትባት ነው የሚለው ነው። ካሳሁን ዶክተር ውብሸት፣ ቅድም እንደተጠቀሰው በውይይቱ ላይ አንዱ ለዚህ ክትባት ለመውሰድ ማመንታት አስባብ የሆነው ጉዳይ ቢኖር ከደም መርጋት ጋር ተያይዞ ያሉት አልፎም ሕይወት ያለፈም አለ፣ ስጋቶችን ፈጥረዋል። ከዛም ባሻገር እንደዚሁ የተለያዩ የደቡብ አፍሪካ፣ የህንድ፣ የእንግሊዝ ቫሪያንስ እንደዚሁ አሉ። እነኛም የቫይረሱን ባህሪ ተለዋዋጭነት የሚያጎሉ በመሆናቸው አሁን የምንከተበው ክትባት ለነዛ ላይከላከልልን ከላከልልን ይችላል የሚሉም ሉ ከነዚህ ስጋቶች ሰዎች እንዲወጡ ምክረ ሀሳቡ ምን ይሆናል? ትልቁ ነገር አሁን እኔ ደግሜ ኢቨን መናገር የምፈልገው ውብሸት ያለው ነገር ማለት ጥሩ ክትባት ማለት አንተ የደረሰህ ነው የሚለው ምክንያቱም አሁን ያሉት ክትባቶች ሁሉም ቢሆኑ ሁሉም በሚባል ደረጃ የበሽታውን ክብደት ይቀንሳሉ። ሁለት ዋና ዋና ጥቅሞች ናቸው ክትባቱ ያሉ ማንኛዎቹም ክትባቱ አሁን ለኮቪድ ማለት ነው። አንደኛው እንዳይተላለፍ ማድረግ ነው ከአንድ ሰው ወደ ሌላ ሰው። ሁለተኛው ቢይዘንም ቢተላለፍም በሽታው እንዳይከብድ፣ ሆስፒታል እንዳንገባ፣ እንዳንሞት የማድረግ ጥቅም ማለት ነው። እና በጣም ደስ የሚለው ነገር ሁሉም ክትባቶች በሚባል መልኩ የበሽታውን ክብደት ወይም ጥንካሬ ሲቪሪቲውን የማቅለል አቅም አላቸው። ሞትን የመቀነስ ወደ ሆስፒታል የመሄድ ሆስፒታል አድሚሽን የማስወገድ አቅም አላቸው እና ይሄ ትልቅ ደስ የሚል ነገር ነው። ብዙ ልዩነት የሚታየው ትራንስሚሽኑ ላይ ነው እና ትራንስሚሽኑ ወይም ደግሞ መያዙ በቫይረሱ ብንያዝም ካልሞትን ወይም ደግሞ በሽታው ካልከፋብን እኮ ትልቅ ነገር ነው ብዬ ነው እኔ እንደ አንድ ግለሰብ ማስበው ማለት ነው። እና ስለዚህ አሁን ለጊዜው ላሉት ቫሪያንቶች ኦልሞስት ለሁሉም ለኮቪድ ቫሪያንቶች የኮቪድን ሴቪሪቲ የበሽታውን ክብደት ክፋት የሁሉንም አይነት ቫራይቲዎች አሁን ያሉት ክትባቶች እንትን ይላሉ ወደፊት የሚመጡ የኮቪድ ቫሪያንቶች ይኖራሉ እንግዲህ ይጠበቃል ቫይረስ በባህሪው ተቀያሪ ነው በሚቀጥለው ዓመት ወይም ከሁለት ዓመት በኋላ ምናልባት ሌላ አይነት የኮቪድ ቫይረስ የዛው ዝርያ ሆኖ ግን የተቀየረ አሁን ቶሎ ቶሎ እየተቀየሩ እንዳሉት ተቀይሮ ሊመጣብን ይችላል ብዙ ኤክስፐርቶች የሚሉት ያሉት አሁን ያሉት ክትባቶች ስቲል ፖቴንሻል አላቸው የሚል ተስፋ ነው የሚናገሩት። በእርግጠኝነት ግን መናገር አይቻልም። ችግሩ ምክንያቱም በሽታው አዲስ ነው፣ መድኃኒቶችም አዲስ ናቸው። ብዙ ነገር ከኮቪድ ጋር ተያይዞ ያለው ነገር በእርግጠኝነት መናገር ከባድ ነው። ብዙ ኤክስፐርቶች ተስፋ የሚያደርጉት ወደፊትም የሚመጡትን ቫሪያንቶች፣ የኮቪድ ቫሪያንቶች ወይም የቫይረስ ዝርያዎች ሊከላከሉ ይችላሉ፣ መተላለፉንም ይሁን በተለይ ደግሞ የበሽታውን ክብደት ሊከላከሉ ይችላሉ የሚል ትልቅ ተስፋ አለ። ደጋግሜ እንዳልኩትኝ ላይሆንም ይችላል የሚል ነው። ምክንያቱም የቫይረሱ ባህሪ በጣም ተቀያሪ ስለሆነ ማለት ነው እና አንሰርቴኒቲው ስለሚበዛ ከኮቪድ ጋር ተያይዞ ብዙ ነገሮች አመሰግናለሁ። ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትሬልያ የኢትዮጵያውያን ተመራማሪዎች አውታረ መረብ አባል ዶክተር በፈቃዱ ውብሸት በኩዊንስላንድ ዩኒቨርሲቲ የፋርማሲ የጤና አገልግሎትና መጣኔ ሀብት ተመራማሪና በአውስትሬልያ ኢትዮጵያውያን ተመራማሪዎች አውታረ መረብ አባል ዶክተር ዳንኤል እርቁ በግሪፊትስ ዩኒቨርሲቲ የፋርማሲ የጤና አገልግሎትና መጣኔ ሀብት ተመራማሪ እና በአውስትሬልያ ኢትዮጵያውያን ተመራ ተመራማሪዎች አውታረ መረብ አባል ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ።